ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየምሽቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምናመሻችው፣ ከዋሽንግተን ዲሲ ዛሬ የምናስተናግዳችሁ ቆንጅታ ታይና። እኔም ሰሎሞን አባተነን የረቡዕ መስከረም 7 2007 ዓ.ም ፕሮግራማችንን ይዘን ቀርበናል። ፕሬዚደንት ባራክ ኦባማ ኢቦላን ለመዋጋት አዲስ እቅድ ይፋ አድርገዋል። ስ ስ Uh, we're prepared to take leadership on this to provide the kinds of capabilities that only america ፕሬዚደንቱ ትናንት በአትላንታ ከተማ በሲዲሲ ማለት የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ተገኝተው ከተናገሩት ነው። የሰማ ነው በምሽቱ አብይ ርዕስ ይዘነዋል። የሩሲያ የውጭ ጉዳይ ሚኒስትር ኢትዮጵያን ይጎበኛሉ ተብሏል። እየተከታተልን ነው። በኢትዮጵያ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በግብፅ በኤርትራና ሌሎችም ጉዳዮች ላይ የተናገሩትና በጉዳዮቹ ዙሪያ የተጠናቀረ የተንታኝ አስተያየት ያካተተ ዘገባ ይዘን ቀርበናል። በኢትዮጵያ አዲስ የመረጃ አገልግሎት ለግብርና ኤክስቴንሽን ለውጥ እያመጣ መሆኑ ተዘግቧል በዚህም ላይ ሪፖርት ደርሰናል። የደቡብ ሱዳን መንግስት የውጭ ሀገር ሰራተኞች ከስራ እንዲባረሩ የተሰጠው መመሪያ ተጣድፎ ተግባራዊ የሚሆን አይደለም ብሏል በዚህም ላይ ዘገባ ይኖረናል አብራችሁን እንድታመሹ እንጋብዛለን የተከበራቸው አድማጮች ንጉሱ ታምሬ ፕሮግራሙን ይመራልናል ዜናውን እናስቀድም ዩናይትድ ስቴትስ ኢቦላን ለመቆጣጠር እየተደረገ ያለውን ጥረት ለማገዝ የሚረዱ ሶስት ሺህ ወታደሮችን ወደ ምዕራብ አፍሪቃ ለመላክ መወሰኗ ይህንን በታሪክ ታይቶ የማይታወቅ ወረርሽኝ ለመዋጋት እጅግ አስፈላጊ መሆኑን የላይቤሪያ ፕሬዝደንት ኤለን ጆንሰን ሰርሊፍ አስታወቁ። ይህ የአሜሪካ እርምጃ ሌሎችም ሀገሮች ወደ ዘመቻው እንዲገቡ ያነሳሳቸዋል የሚል ተስፋ እንዳላቸው ፕሬዝደንቷ ገልጸዋል። የአሜሪካ ወታደሮች ላይቤሪያ ዋና ከተማ ሞንሮቪያ ውስጥ የሚሰፍሩ ሲሆን የጤና ባለሙያዎችን በማሰልጠን አቅርቦቶችን በማፋጠንና አዳዲስ የሕክምና ተቋማት ግንባታን በማስተባበር እንደሚረዱ ተነግሯል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት መሪነቱን መያዙን የድርጅቱ ዋና ጸሐፊ ባንኪሞን አስታውቀዋል። የጸጥታ ጥበቃ ምክር ቤቱ ነገ ሐሙስ በሚያደርገው አስቸኳይ ስብሰባ ላይ ዋና ጸሐፊውና የዓለም የጤና ድርጅት ዋና ዲሬክተር ማርግሬት ቻን ዓለም አቀፍ እቅዳቸውን ይፋ እንደሚያደርጉ ሚስተር ባን ዛሬ ለጋዜጠኞች ተናግረዋል። በተጨማሪም ምክር ቤቱ በዚሁ በነገው ስብሰባው በዩናይትድ ስቴትስ በተረቀቀ አባል መንግስታት ወደ ተጎዱት አካባቢዎች እርዳታ የመስክ ሆስፒታሎችንና የጤና ሰራተኞችን ፈጥነው እንዲልኩ የጉዞ እገዳ የጣሉ ሀገሮች እገዳዎቻቸውን እንዲያነሱ በሚጠይቀው የውሳኔ ሀሳብ ላይም ድምፅ ይሰጣሉ ተብሎ ይጠብቅ ይጠበቃል በመጪው ሳምንት ኒውዮርክ ላይ የሚከፈተው የተባበሩት መንግስታት ድርጅት ጠቅላላ ጉባኤም በኢቦላ ሁኔታ ላይ የከፍተኛ ደረጃ ውይይት እንደሚያካሂድ ዋና ጸሐፊው አክለው አመልክተዋል። በዘገየንባት በእያንዳንዷ ቀን የምንከፍለው ዋጋና የሰው እንግልት እጥፍና እጥፍ በሆነ መጠን እየናረ ይሄዳል። ሊያዘገዩን የሚችሉ የመጓጓዣና የጉዞ እገዳዎችን ልንፈቅድ አንችልም። ለብቻቸው መነጠል ያለባቸው በኢቦላ የታመሙ ሰዎች እንጂ ከችግሩ ጋር እየተናነቁ ያሉ ሀገሮች አይደሉም። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ትናንትና ባደረጉት ንግግር ዓለም አቀፉን ምላሽ ለማፋጠን የጦር ሰራዊቱ ያለው አቅም እጅግ የተሻለ መሆኑን ገልጸዋል ለማቅረብ አቅም ያላት አሜሪካ ብቻ በሆነችባቸው የድጋፍ አይነቶች ላይ መሪነቱን ለመያዝና ዓለምንም አሜሪካ ብቻ ልታደርግ በምትችለው ሁኔታ ለማንቀሳቀስ ተዘጋጅተናል ብለዋል ፕሬዚደንት ኦባማ። በኢቦላ ምክንያት ባለፉት ስድስት ወራት ውስጥ ምዕራብ አፍሪካ ውስጥ ወደ 2500 የሚሆን ሰው ሕይወት አልፏል። ፕሬዚደንቱ ትናንት ይፋ ባደረጉት እቅድ ዙሪያ በእለቱ አብይ ርዕስ ዘገባ እናቀርባለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢስላሚክ ስቴት ተዋጊዎችን ለመፋለም እየተደረገ ባለው ትግል ውስጥ የጦር ግንባሩ ውሎ ምን እንደሚመስል የሚተነትን ማብራሪያ ዛሬ ሰምተዋል። ፕሬዚደንቱ ቀደም ሲል ያስቀመጡትን ስፋት ያለውን ግዛት ኢራቅና ሶሪያ ውስጥ የተቆጣጠረውን አይሲልን ለማዳከምና ለመደምሰስ ግብ ለመምታት እየተፈጠረ ያለው ዓለም አቀፍ ጥምረት ምን ሁኔታ ላይ እንደሚገኝ ለመመካከር በአካባቢው ካሉት የአሜሪካ ማዕከላዊ እዝ አዛዥ ጀኔራል ሎይድ ኦስተን ጋር ተቀምጠዋል። የመከላከያ ሚኒስትሩ ቸክ ሄግልም በስብሰባው ላይ የሚገኙ ሲሆን እርሳቸው ትናንት ለተወካዮች ምክር ቤቱ በሰጡት ቃል በመሬት ላይ ያለው ሁኔታ የተወሳሰበና ጊዜ የሚጠይቅ መሆኑንና ውጤት ለመጨበጥ የሚያስችሉ አጋሮች እንደሚያስፈልጉ ገልጸው ነበር። በዚያው የምክር ቤቱ ስብሰባ ላይ ተገኝተው የነበሩት የዩናይትድ ስቴትስ የጦር ኃይሎች ጠቅላይ ኤታማዦር ሹም ማርቲን ደምሲ ለእንደራሴዎቹ ሲናገሩ ኢራቅ የሚገኙት አሜሪካውያን ወታደራዊ አማካሪዎች ከኢራቅ ኃይሎች ጋር ወደ ጦር ግንባር ለመግባት ካለባቸው ለዚሁ ጉዳይ የፕሬዝደንት ኦባማን ይሁንታ እንደሚጠይቁ በትናንትናው ዕለት አመልክተው ነበር። የኢራቅ ወታደሮች በተመረጡ የአይሲል ኢላማዎች ላይ ጥቃቶች ሲሰነዝሩ አማካሪዎቻችን አብረዋቸው ግንባር ላይ መገኘት አለባቸው ብዬ ባመንኩ ጊዜ ሐሳቡን ለፕሬዝደንቱ አቀርባለሁ። የኤታማዦር ሹሙ መግለጫ ምናልባት የአሜሪካ ወታደሮች ወደ ግንባር ሊገቡ የመቻላቸውን ነገር ክፍት አድርጎታል የሚሉ አሉ። ውጊያ ላይ የሚሰለፉ ወታደሮችን ዳግመኛ ወደ ኢራቅ እንደማይልኩ ፕሬዝደንቱ ደጋግመው መናገራቸው ይታወቃል። በሌላ በኩል ደግሞ ከመከላከያ ባለስልጣናቱ ጋር ስብሰባ ላይ ያረፈዱት ፕሬዚደንት ባራክ ኦባማ ማዕከላዊው እዝ በሚገኝበት በታምፓ ፍሎሪዳው የዩናይትድ ስቴትስ የባህር ኃይል የማክደል መደብ ላይ ለወታደሮቻቸው ንግግር አድርገዋል። የዛሬ ረፋዱ የፕሬዝደንቱና የባለስልጣናቱ ስብሰባ የተደረገው አየር ኃይላቸው ከባግዳድ በስተደቡብ በሚገኘው የሞት ቀጣና ዴት ትራያንግል በሚባለው አካባቢ ላይ በአይስል ተዋጊዎች ላይ የአየር ድብደባ እያካሄደ ሳለ ነበረ። የዩናይትድ ስቴትስ የተወካዮች ምክር ቤት ሚስተር ኦባማ ባቀረቡት ከአይሲል ጋር እየተፋለሙ ያሉትን የሶሪያውን ፕሬዝደንት ባሻር አልአሳድን ለመጣል የሚታገሉትን ተቃዋሚዎች የማስታጠቅና የማሰልጠን ሀሳብ ላይ ድምፅ ለመስጠት እየተዘጋጀ መሆኑ ተገልጿል። ፕሬዝደንት ኦባማ ሶሪያ ውስጥም የአየር ድብደባ እንዲካሄድ ትዕዛዝ የሰጡ ቢሆንም እስካሁን የተፈጸመ ድብደባ ግን እንደሌለ ታውቋል። በሌላ በኩል አንድ የዩናይትድ ስቴትስ ብያኔ ሰጪዎች ፌዴራል ቡድን ሙፊድ አልፊግ በሚባል ሰው ላይ ለኢስላሚክ ስቴት ተዋጊዎች እርዳታ ለመላክ አድርጓል ባሉት ጥረትና የአሜሪካ ጦር አባላትን በመግደል ሙከራ ዛሬ የጥፋተኝነት ብይን አሳልፏል። በኒውዮርክ ግዛት የሮቸስተር ከተማ ነዋሪ የሆነው የ30 ዓመት ዕድሜ ያለው ሙፊድ የተከሰሰው ሁለት ሰዎች ከአሜሪካ ወጥተው ለኢስላሚክ ስቴት እንዲዋጉ በመቀስቀሱና የመን ውስጥ ላለ ሌላ ሰው ደግሞ ወደ ሶሪያ እንዲሄድና ታጣቂዎቹን እንዲቀላቀል 600 ዶላር ልኳል ተብሎ መሆኑን የዩናይትድ ስቴትስ የፍትህ ሚኒስቴር ገልጿል። አሜሪካውያንን ለመጉዳት የሚያሴሩ የሽብር ቡድኖችን የሚደግፉ ሰዎችን አድኖ ለመያዝና እንቅስቃሴያቸውን ለመረበሽ ሀገራቸው ብርቱ ጥረት እንደምታደርግ የዩናይትድ ስቴትስ ጠቅላይ አቃቢ ህግ ኤሪክ ሆልደር ተናግረዋል። በሙፊድ ላይ ከተመሰረቱት ሰባት ክሶች መካከል ድምጻቸው የታፈነ የተኩስ መሳሪያዎችን መያዝና ያልተመዘገቡ የተኩስ መሳሪያ ድምጽ ማፈኛዎች ችን መቀበል የሚሉ ይገኙበታል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ስኮትላንድ ከታላቋ ብሪታንያ ትገንጠል ወይስ አትንገንጠል አትንገንጠል አትገንጠል አትገንጠል በሚሉት አማራጮች ላይ ስኮቲሾች ነገ ለውሳኔ ሕዝብ ይወጣሉ ተብሎ እየተጠበቀ ሲሆን ዛሬ የወጡ ሶስት የሕዝብ አስተሳሰብ ቅኝት መለኪያዎች አትገንጠል ወይም ኖ የሚለው ድምፅ ያይላል የሚል ግምገማ ይዘው ወጥተዋል። ስካይ ኒውስ ለሚባለው የዜና አውታር የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ዛሬ በሰጡት ቃል ሁኔታው አስጨንቆኛል፣ ነገር ግን እስካቶቹ አለመገንጠልን ይመርጣሉ የሚል እምነት አለኝ ብለዋል። ስለ ዩናይትድ ኪንግደማችን የሚያስብ ማንም ሰው፣ በእርግጥ እኔም ስለ ዩናይትድ ኪንግደም በፍቅር አስባለሁ ያስጨንቀኛል። ለማንኛውም ግን ለስኮትላንድ ከሁለቱም ዓለማት እጅግ የተሻለውን ይዘናል። የተሳካ ምጣኔ ሀብት፣ አሁን እያየን ያለነው እያደገ የሚሄድ የሥራ ዕድሎች ቁጥር፣ የስኮትላንድ የሥራ አጥነት ስድስት ከመቶ ሲሆን ይህ ከለንደንም በ ያነሰ ነው። ይህ ደግሞ የስኮትላንድን ስኬት ያሳየናል። ስለዚህ ስኮቶች ከስኮቶች ችሎታ ጋር ተዳምሮ ላለመገንጠል መወሰን የራሳቸውን ጉዳይ ስኮትላንድ ውስጥ መምራት እንዲችሉም የበለጠ አቅም ይሰጣቸዋል። ለነጻነት አዎ ድምጽ ይሰጣል አዎ ድምጽ ይሰጣል ተብሎ የሚጠበቀው ሰው 48 ከመቶ ሲሆን 52 ከመቶ ግን በለንደን አስተዳደር ስር መቆየትን እንደሚመርጥ ጥናቱ አመልክቷል። ውሳኔያቸውን ያላጸኑ ሰዎችን ልቦና ለመግዛት ሁለቱም ወገኖች ዛሬ የመጨረሻ ዘመቻዎቻቸውን አካሂደዋል። አድማጮች ለዜናው የያዝነው ይኸው ነው። ክቡራትና ክቡራን አድማጮች በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የረቡ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። አስተናጋጆቻችሁ ቆንጅ ይታየና እኔም ሰሎሞን አባተነን፣ ዝግጅታችን ይቀጥላል። አሁን ወደ ዕለቱ አብይ ርዕስ እንሸጋገር። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በእስካሁኑ ስርጭቱ በምዕራብ አፍሪቃ ሀገሮች ከ2000 በላይ ሰዎች የገደለውን የኢቦላ ወረርሽኝ ስርጭት ለመግታት አዲስ እቅድ ይፋ አድርገዋል። የአሜሪካ ድምፁ የዋይት ሀውስ ዘጋቢ ሉዊስ ራሜሬዝ ያጠናቀረውን የዚህን ዘገባ ዝርዝርና የአንድ ባለሙያ ትችት አክሎ አሉላ ከበደ ዘገባውን ይዞ ቀርበዋል። ፕሬዚዳንት ኦባማ በትላንትና እለት በአትላንታ ዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ይፋ ባደረጉት በዚህ አዲስ እቅዳቸው ከቁጥጥር ውጭ በመሆን ላይ ያለውን ወረርሽኝ አፋጣኝ መዛመት ለመግታት ሀገራቸው ድርሻዋን እየተወጣች መሆኗን ነው የተናገሩት። ለዓለም አቀፍ ደህንነት አደጋ የደቀነ ነው ያሉት ኦባማ በንግግራቸው ዩናይትድ ስቴትስ ዓለም እየጠበቀን ነው ዩናይትድ ስቴትስን እንደ ሀገር ያለብንን ኃላፊነት ተረክበን ከዩናይትድ ስቴትስ ብቻ ሊገኝ በሚችል ብቃትና ዓለምን የማንቀሳቀስ ችሎታችንን ተጠቅመን ለመምራት ተዘጋጅተናል። ዩናይትድ ስቴትስ ወረርሽኙ ከተከሰተበት ካለፈው መጋቢት ወር አንስቶ እስካሁን ከአንድ መቶ ሚሊዮን ዶላር መድባ የሕክምና መገልገያዎችና ቁሳቁሶችን እንዲሁም ባለሙያዎችን በመላክ ስታግዝ ቆይታለች። ፕሬዚዳንት ኦባማ ይፋ ያደረጉት የአሁኑ ተጨማሪ እርዳታ እቅድ በላይቤሪያ ጠቅላይ ወታደራዊ የጦር ማዝዣ ማዕከል በማንቀሳቀስ የሚረዱ ሶስት ሺህ የዩናይትድ ስቴትስ ጦር ሰራዊት አባላት መላክና እንዲሁም በሴኔጋል አስፈላጊ ቁሳቁሶችን ለማጓጓዝና የባለሙያዎችን እገዛ ያካትታል። ዩናይትድ ስቴትስ በተጨማሪም ወረርሽኙን ለመዋጋት የሚያግዙ የሆስፒታል ተቋማት በመገንባትና አፍሪካውያን ባለሙያዎችን በማሰልጠንም ትረዳለች። የቴክኖሎጂ እርዳታም ሌላው በእቅዱ ከተጠቃለሉ ውጥኖች ውስጥ አንዱ ነው። ወረርሽኙ ወደ ዩናይትድ ስቴትስ የመዛመት እድሉ አነስተኛ ቢሆንም የመላዋን አፍሪቃና የተቀረውን ዓለም ደህንነት ግን ሊያናጋ ይችላል ነው ያሉት ኦባማ ውትብሬክ ስ ስ ናው ድ ሎኪንግ ንድ ወረርሽኙን አሁን ማቆም ካልተቻለ በመቶ ሺዎች የሚቆጠሩ ሰዎች ለቫይረሱ ሊጋለጡ ይችላሉ። እጅግ ከፍተኛ የምጣኔ ሀብት የፖለቲካና የጸጥታ ፈተና ለሁላችንም መደቀኑ አይቀሬ ነው። የኦባማ አዲስ እቅድ የዚህ ዓለም አቀፍ ወረርሽኝ አፋጣኝ መዛመት ከመግታት ባሻገር በንዑስ አህጉሩ የሚያደርሰውን የምጣኔ ሀብትና የፖለቲካ ምስቅልቅል ለመታደግ ጭምር የታለመ ነው። በወረርሽኙ ክፉኛ የተጠቁት ሁለት አገሮች ላይቤሪያና ሴራሊዮን ዓመታት በዘለቁ ጦርነቶች ከደረሱባቸው ውድቀቶች ገና በማንሰራራት ላይ ናቸው። የዩናይት ስቴትሱ ፕሬዚዳንት በትላንቱ ንግግራቸው ሌሎች ሀገሮችም ተጨማሪ ባለሙያዎችን የሕክምና መገልገያዎችንና ቁሳቁሶችን እንዲሁም ገንዘብ ጭምር በመላክ ያለባቸውን ኃላፊነት እንዲወጡና ከሁሉም በላይ ደግሞ ቁጥሩ የበዛ ሕይወት የመታደግ እድሉን ጊዜው ሳያመልጥ እንዲጠቀሙበት ጥሪ አሰምተዋል። የፕሬዚዳንቱ አዲስ የእርዳታ ቅዲፋ መሆንን ተከትሎ የድረሱልን ጥሪ ሲያሰሙ የሰነበቱት አገሮች መንግስታት በበኩላቸው የኦባማን ውሳኔ በምስጋና መቀበላቸውን አሳውቀዋል። ከፕሬዝዳንት ኤለን ጆንሰን ሰርሊፍ የተላከ ጽሑፍ መግለጫ ያሰሙት የማስታወቂያ ሚኒስትራቸው ሉዊ ብራውን ናቸው። የዩናይትድ ስቴትስ ውሳኔ ዓለም አቀፉም ማኅበረሰብም ለተግባራዊ ሥራ ያነቃቃል ብለን እናምናለን። አሜሪካውያን አጋሮቻችን እንደሚረዱት ወረርሽኙ ላይቤሪያ ብቻውን የምትወጣው አይደለም። ይሄ በሽታ የላይቤሪያ ወይም የምዕራብ አፍሪካ ብቻ ችግር አይደለም። የሶስት ሺውን የአሜሪካ ወታደሮች ስምሪት በተመለከተ ዝርዝሩ ገና ያለመጠናቀቁንም ብራውን አክለው አመልክተዋል። የኦባማን እቅድ ያለ ጥርጥር አወንታዊ ነው ያሉ ታዛቢዎች ፈተናው የበዛ እድሉም ከእጅ ያመለጠ እንዳይሆን ስጋት እንዳላቸው ገልጠዋል። የአጣዳፊውን እርምጃ ወሳኝነት ግን ይጠቁማሉ። በርዕሱ ላይ ባተኮሩና በቅርቡ ለንባብ ባበቁ ጽሁፋቸው መነሻነት ያነጋገርናቸው ኢትዮጵያዊ ሐኪም በፕሬዝዳንቱ ጸረ ኢቦላ ዘመቻ አቅል ላይ አስተያየት እንዲሰጡ ጠየቅናቸው። ዶክተር አሸናፊ ዋቅቶላ ዋሽንግተን ዲሲ አቅራቢያ በሚገኝ የውስጥ ደዌ ሕክምና አገልግሎት መስጫ ያገለግላሉ። ፕሬዝዳንት ባራክ ኦባማ ስለ ኢቦላ ምታ የሰጡት አንደኛ ትኩረቱን ይጨምረዋል ማ ሌሎችም ሀገሮች ተመሳሳይም ይበልጥም እንዲያደርጉ መገፋፋት አለበት። አሜሪካን አሁንም ቢሆን ይበልጥ ማድረግ የምትችል ሀገር ናት፣ ማድረግም አለባት። የሁላችንም ደህንነትን ለመጠበቅ ይሄ ከፍተኛ ትልቅ የሆነ እርምጃ ነው የወሰዱት። አሁን ምንድን ነው ይህንን ነገር የሚከታተሉት ሰዎች የሚሉት ነገር እንደዚህም ተደርጎ ከፍ ያለ ነው የሚሆነው። ራሳቸው ባራክ ኦባማም እንዳሉት ሁኔታው ከቁጥጥር ውጪ ሄዶ የሚያመጣው የፖለቲካ ኢኮኖሚ፣ እና የጸጥታ ውስብስቦች ለመውጣት ብዙ ነገር ማድረግ እንዳለበት ጠቅሰዋል። ዘመቻው ቀጣይ ውጤቱም ገና የሚታይ ነው። ወደ መጽሔት ክፍለ ጊዜ ዘገባ ስናልፍ በመጀመሪያ ወደ አዲስ አበባ ይሆናል የምናመራው። እስክንድር ፍሬው መስመር ላይ አለ። እስክንድር እንደምናመሸ እንደምናመሸሽ። ኮንጂት፣ የሩሲያው የውጭ ጉዳይ ሚኒስትር ዛሬ ይገባሉ ተብሎ እየተጠበቀ እንደሆነ ጠቁመህን ነበረ። ገብተዋል? እስኪ አስታውቀን። አዎ ኮንጂት፣ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላብሮቭ ማምሻውን አስራ ሁለት ሰዓት አካባቢ አዲስ አበባ ገብተዋል። በቀጥታ ወደ አፍሪካ ህብረት ከአፍሪካ ህብረት ቀደም ብሎ ወደ ጠቅላይ ሚኒስትር ጽህፈት ቤት በማምራት ከኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በሁለቱ አገሮች ግንኙነት ላይ ያተኮረ ውይይት አድርገዋል። ከዚያ በመቀጠል የውጭ ጉዳይ ሚኒስትሩ ወደ አፍሪካ ህብረት በማምራት ከአፍሪካ ህብረት ባለስልጣናት ጋር እንደዚህ ተመሳሳይ አድርገዋል። አሁን የምገኘው ሸራተን ሆቴል ነው። በአዲስ አበባው ሸራተን ሆቴል ከንዲ እዚህ ደግሞ የውጭ ጉዳይ ሚኒስትሩ ከኢትዮጵያ ዋቻቸው ዶክተር ቴዎድሮስ አድሃኖም ጋር ተገናኝተዋል። አሁን የራት ግብዣ ላይ ነው የሚገኙት ሁለቱ ሚኒስትሮች። አሁን እንዲያውም ከአንቺ ጋር እየተነጋገርኩ አሁን የራሱን ፕሮግራም አጠናቀው ሊወጡ እየተዘጋጁ ይመስላል። እንግዲህ ሰርጌ ላፍሮቭ የአዲስ አበባ ቆይታቸው የሚያበቃው በዛሬ ዕለት እንደሆነ አብረዋቸው በመጓዝ ላይ የሚገኙ የሎካል ቡድን አባላት ገልጸውልኛል። አሁኑ ከምሽቱ አራት ሰዓት አካባቢ ወደ ሞስኮ እንደሚመለሱ ነው የተገለጸው። እስክንድር፣ እሺ ምን ያህል ቀን ነው የሚቆዩት አልከኝ? በደንብ አልተሰማንም እዚህ እንግዲህ የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላብሮቭ በአዲስ አበባ የሚቆዩት ሰዓታት ብቻ ነው። አሁን ሆኖ ማምሻውን ከምሽቱ አራት ሰዓት አካባቢ ወደ ሞስኮ እንደሚበሩ ነው አብረዋቸው የሚጓዙ የልዑካን ቡድን አባላት እየገለጹ። የውይይቱ ትኩረት ወይም የመጡበት ዓላማ ትኩረት ምንድን ነው? እንግዲህ አዲስ አበባ የሚገኘው የሩሲያ ኤምባሲ ዲፕሎማቶች አሁን እዚሁ ከአንቲ ጋር ከመገናኘት በፊት እየገለጹ ልዩ ነበረ ፈርጌ ላብሮቭ ወደ አፍሪካ የመጡት ሀገራቸው በተለይም አሁን ቆይታ ካረጉቻቸው ሁለት ሀገራት ጋር እንዲሁም ከአፍሪካ ጋር ያላትን ግንኙነት በንግድም በፖለቲካም ረገድ ለማሻሻል ካላት ፍላጎት አንጻር መሆኑን ገልጸዋል። ከአዲስ አበባ በፊት ፈርጌ ላብሮቭ በዚምባብዌ ቆይታ አድርገዋል። በዛም ከፕሬዚዳንት ሮበርት ሙጋቤ ጋር ተገናኝተዋል። የተለያዩ ስምምነቶችንም ተቀራርመዋል። አሁን እንግዲህ ከዚምባብዌ ነው በቀጥታ ማንሻውን ወደ አዲስ አበባ የመጡት። ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር በነበራቸው ቆይታም በሁለቱ ሀገራት መካከል ያለው የንግድ ግንኙነት በሚሻሻልበት ሁኔታ ላይ የንግድና የፖለቲካ ግንኙነት በሚሻሻልበት ሁኔታ ላይ መንከራቸው የአሜሪካ ዲፕሎማቶች እዚህ የገለጹልኝ ሚኒስትሩ፣ ከኢትዮጵያ አቻቸው ጋር በመሆን መግለጫ እንደሚሰጡ ተጠብቆ ነበር እዚህ ሸራተን ሆቴል። በኋላ ላይ ያኛው ፕሮግራም መሰረዙ ነው የተነገረው። አሁን ከራት በኋላ ምናልባት እንደዚህ አይነት እድል ሊኖር ይችላል። እስካሁን ግን ያኛው ፕሮግራም አልተጠናቀቅም። ነገር ግን እንግዲህ ላቭሮቭ ለምን አፍሪካ መጡ የሚለውን በተመለከተ የተለያዩ ዘገባዎችን እየወጡ ይገኛሉ። እንግዲህ አፍሪካ ውስጥ ሌሎች ሀያላ ነገሮች በተለያዩ መስኮች ለመሰማራት እያደረጉ ካለው ጥረት አንጻር የፉክክር መንፈስ ያዘለ ነው ግኝታቸው የሚሉም አሉ። ኮንግ እሳቸው ግን በተለይ ዝንባብ የነበራቸው ቆይታ የሚያቄ ሲመልሱ ፈጽሞ ከዛ ጋር የተገናኙ እንዳልሆነ ነው የገለጹት። እዚህ አዲስ አበባ ሰላሳ አራት አባላት ያሚቴሎ ካምድሪን አባላት እየመሩ ነው የመጡት። አንዳንዶቹ የንግድ ሰዎች ናቸው። አብዛኛዎቹ ግን ጋዜጠኞች ናቸው ነው ያሉ መልካም። እንግዲህ እስክንድር እናመሰግናለን። ለአሁኑ ነገ ምናልባት እንግዲህ ጠቀም ያለ ዝርዝር ካገኘ ዘገባ እንጠብቃለን። እናመሰግናለን። ደህና እደር እስክንድር። ተከታዩ ዘገባም እዛው አዲስ አበባ ያቆየናል። አዲስ የመረጃ ልውውጥ ዘዴ በኢትዮጵያ የግብርና ኤክስቴንሽን አገልግሎት ላይ መሰረታዊ ለውጥ እያመጣ እንደሆነ እየተነገረ ነው። አዲስ በተጀመረው ቀጥታ የስልክ መረጃ ልውውጥ ወይም ሀትላይን አገልግሎት ባለፉት ሶስት ወራት ብቻ በአራት ክልሎች በሚገኙ 300 ሺህ አርሶ አደሮች አንድ ነጥብ አምስት ሚሊዮን ጥሪዎች ተስተናግደዋል ተብሏል። መለስካቸዋም አዘግቦበታል። የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ዛሬ በሰጠው ጋዜጣዊ መግለጫ እንዳመለከተው ከቅርብ ጊዜ ወዲህ በዘረጋው አዲስ የቀጥታ መረጃ ስልክ መስመር በመላው ኢትዮጵያ ለሚገኙ አነስተኛ የመሬት ይዞታ ላላቸው አርሶ አደሮች ምርጥ የግብርና ተመክሮችን ማካፈል ተጀምሯል። ይህ አሰራር በልማዳዊ የግብርና ኤክስቴንሽን አገልግሎት ላይ መሰረታዊ ለውጥ እንደሚያመጣም ተነግረዋል። ኤጀንሲው ባወጣው ጋዜጣዊ መግለጫ ላይ እንዳስረዳው ይህን ቀደም ሲል በግብርና ልማት ሰራተኞች ዘንድ ይገኝ የነበረውን የኤክስቴንሽን መረጃ በማንኛውም ጊዜ ለማንኛውም ወገን ተደራሽ ሊሆን በሚችልበት የቴክኖሎጂ መድረክ ያቀረበው የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ከግብርና ሚኒስቴር፣ ከኢትዮጵያ ግብርና የምርምር ተቋምና ከኢትዮ ቴሌኮም ጋር በመተባበር መሆኑንም ይናገራል። አቶ ካሊድ ቦምባ የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ዋና ስራ አስፈጻሚ በተለይ አነስተኛ የመሬት ይዞታ ያላቸውን አርሶ አደሮች ይህ አሰራር እንዴት ባለ አዲስ መንገድ እንደሚረዳቸው ጠቁመዋል። አይቪአር ኤስኤምኤስ ሲስተም የድምፅ ቅብብሎች ስርዓት፣ በአጭሩ አይቪአር፣ ወደፊት ከአምባሳደሮች እንደምትሰሙት አነስተኛ ይዞታ ያላቸው አርሶ አደሮች ምርታቸውን እንዲጨምሩና ገበያ የሚያገኙበትን መንገድ በአዲስ ብልሃትና ተግባራዊ በሆነ መንገድ መረጃ የሚሰጥ ነው። ይህ መረጃ ቀደም ሲል በግብርና ልማት ኤክስቴንሽን ይተላለፍ ነበር። ይህ ሰማንያ 23 የተሰኘ የስልክ መስመር በተጀመረ በ12 1 ሳምንታት ውስጥ በአማራ፣ በኦሮሚያ፣ በትግራይና በደቡብ ብሔር ብሔረሰቦችና ህዝቦች ክልሎች ከሚገኙ 300ሺ አርሶ አደሮች 1.5 ሚሊዮን አካባቢ ጥሪዎችን እንዳስተናገደ ኤጀንሲው ያሰራጨው የጽሑፍ መግለጫ ያብራራል። አቶ ካሌድ እንደሚያስረዱት ባለፉት አስር ዓመታት ኢትዮጵያ የግብርናው ክፍለ ኢኮኖሚና በአጠቃላይም የሀገሪቱ ኢኮኖሚ በፍጥነት ሲያድግ ቆይቷል። የዛሬ ሶስት ዓመታት የሚመሩት ኤጀንሲ የተቋቋመውም ከግብርና ሚኒስቴርና ከሌሎች አጋር ድርጅቶች ጋር በመሆን ይህንን እድገት ይበልጥ ለማፋጠን እንደነበረ አስታውሰዋል። እድገቱን ማፋጠን ብቻ እንዳልነበረም ጨምረው ገልጸዋል። በዕድገት ላይ ብቻ ማተኮር ሳይሆን መሠረታዊ ለውጥንም ማማተር ያሻል። እንዴት ነው ከእጅ ወደ አፍ የሚኖሩትን አርሶ አደሮች ሕይወት ሊለውጥ በሚችል መልኩ የግብርናውን ዘርፍ የመዋቅር ለውጥ ሊያስከትሉ የሚችሉ አዳዲስ ቴክኖሎጂ መጠቀም የሚቻለው? ይህንን ተግባራዊ ለማድረግ በዘርፉ ሥርዓት ውስጥ የሚገኙትን ማነቆዎች ለይቶ ማውጣትና ቅደም ተከተሉን ሰጥቶ መፍትሄ መፈለግ ነው። በአሁኑ ጊዜ የስልክ መስመር 828ን በመጠቀም አርሶ አደሩ የግብርና ስራውን ሳይንሳዊና ዘመናዊ በሆነ መንገድ የሚሰራባቸውን ብልሃቶችና የገበያ መረጃ የሚያገኝበትን የድምፅ ቅብብሎች ምላሽም የመጣው ከዚህ ጥናት እንደሆነ አቶ ካሊድ ይናገራሉ። በኢትዮጵያ ዘመን አቆጣጠር በ207 ዓ ም ትራንስፎርሜሽን አጀንዳ የሚመሰርቱ 82 የተለያዩ ተግባራዊ የሥራ ርዕሶች አሉ። ይህ ዛሬ በሥራ ላይ የዋለው የድምፅ ቅብብሎች ሥርዓት አንዱ ርዕሰ ተግባር ነው። ለዚህ ርዕሰ ተግባር ቅደም ተከተል የወጣላቸው በአነስተኛ የመሬት ይዞታ አርሶ አደሮች ላይ የሚያሳድሩት ተጽዕኖና ዘርፉንም በመለወጥ ረገድ አቅማቸው ልክ ነው። የግብርና ሚኒስቴር ሚኒስትር ዴታ ፕሮፌሰር ተካልኝ ማሞ በበኩላቸው ይህ አዲስ አሰራር ሊያስገኝ የሚችለውን ጥቅምና ውጤት ከፍተኛ ግምት ሰጥተውታል። በእድገትና ለውጥ አጀንዳችን ይህ የግብርና ኤክስቴንሽን ስርዓታችንን የሚያጠናክር አንድ ትልቅ ምዕራፍ ነው። በጣም ውጤታማ አሰራር ነው። መረጃ በማግኘት አርሶ አደሮች የሚገኘውን ዕድል በጊዜ እንዲጠቀሙበት ያነሳሳ የአሰራር ስርዓት ነው። ከአማራ ክልል ከምዕራብ ጎጃም ዞን ከቡሬ አካባቢ የተጋብዞ እንደመጣ የሚናገረው ወጣት ሽመልስ ደመቀ የተቀናጀ ተግባር ተኮር የጎልማሶች አመቻችና የመንግሥት ሠራተኛ እንደሆነም ይናገራል። አርሶ አደሮችን ማንበብ መጻፍና ማሰላት እንደሚያስተምርና ኤጀንሲው በዘረጋው አሰራርም አርሶ አደሮች እንደሚጠቀሙበት ይመሰክራል። ለመሆኑ ምን ያህል አርሶ አድሮች ተንቀሳቃሽ ስልክ ይዘዋል የሚል ጥያቄ ጠየኩት። ስንት ሰው አለው የሚባለው ነገር መወሰን ስለማይቻል፣ ነገር ግን እኛ ስልክ ማወቅ አይቻልም። በቃ በፐርሰንት ቢያንስ ከግማሽ በላይ ይዟል ብለን ንትን ማለት ግማሽ በላይ ስልክ ያዛለ ብለን መገመት እንችላለን። በአንድ ቀበሌ ላይ ማለት ቢያንስ ካሉት ቢያንስ ከአንድ ሺህ አርሶ አደሮች ውስጥ ቢያንስ ሰባት መቶ ምናምን የሚሆኑ ይይዛል ተብሎ ይገመታል። ኤጀንሲው ያሰራጨው መረጃ እንደሚጠቁመው ታዳጊ ሀገሮች በኢኮኖሚ እድገታቸው የመጀመሪያ ምዕራፍ ላይ ፈጣንና ከፍተኛ የእድገት መጠን ሊያስመዘገቡ ይችላሉ። በተለይ የግብርናው ዘርፍ በዚህ ፍጥነት ለመቀጠል እንደሚያዳግተውም ባለሙያዎች ይከራከራሉ። ኢትዮጵያ ይህንን አስቀድማ በመገንዘቧ አያሌ ጥናቶች እንደተካሄዱና እየተካሄዱ እንዳለም ሰነዱ ይናገራል። በእነዚህ ጥናቶች ውስጥ የቢልና ሜሊንዳ ጌትስ ፋውንዴሽን ትልቅ ሚና እንዳለውም ጠቁመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ደቡብ ሱዳንን ወደሚመለከት ዘገባ ይሆናል አሁን የምናልፈው። የደቡብ ሱዳን መንግስት በመላ ሀገሪቱ የሚሰሩ መንግስታዊ ያልሆኑ ድርጅቶች፣ የግል ኩባንያዎችና የአገልግሎት ተቋማት ደቡብ ሱዳናውያን ያልሆኑ ሰራተኞቻቸውን ከስራ እንዲያባርሩ የወጣው መመሪያ በፍጥነት ተፈጻሚ አይሆንም ሲል አስታወቀ። በመመሪያው ዙሪያ አሻሚ ዘገባዎች መስተናገዳቸውንም ጠቅሶ ሀገሪቱ መንግስት ዛሬ ጋዜጣዊ መግለጫ ሰጥቷል። ከጁባ ሙጉሜ ዴቪስ ለቪኦኤ ያስተላለፈውን ዜና ሄኖክ ሰማግዜር ቀርበዋል። ያቀርበዋል የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማርያል ቤንጃሚን በዛሬው ዕለት ለጋዜጠኞች በሰጡት መግለጫ በደቡብ ሱዳን በስራ ላይ የተሰማሩ የውጭ ሀገር ሰራተኞች ከሀገር አይባረሩም ብለዋል ጋን ኬ ኢ ት ዩጋንዳውያን፣ ኬንያውያን፣ ኢትዮጵያውያን፣ ኤርትራውያን፣ ግብጻውያን ወይም የሌሎች አገሮች ዜጎች ሊሆኑ ይችላሉ። የደቡብ ሱዳን መንግስት የውጭ ሀገር ሠራተኞችን ከሀገር አያባርም። ይህን በግልጽ ላስቀምጠ ወዳለሁ። በደቡብ ሱዳን የሰራተኛ ጉዳዮችና የሕዝብ አገልግሎት ሚኒስቴር ሰኞ ዕለት ባወጣው መግለጫ መንግስታዊ ያልሆኑ ተቋማትና የንግድ ድርጅቶች በውጭ ሀገር የውጭ ሀገር ሰራተኞቻቸውን እስከ ጥቅምት ወር አጋማሽ እንዲያባረሩና የተወሰኑ ከፍተኛ የስራ አስተዳደር ቦታዎች በደቡብ ሱዳናውያን እንዲሞሉ ያዛል። በዚህ መሠረት ዘጠኝ የስራ ዘርፎች በደቡብ ሱዳናውያን እንዲመሩ ያዛል መመሪያው። እነዚህም የዋና ስራ አስፈጻሚ፣ ዋና ጸሐፊ፣ የሰራተኛና የህዝብ አስተዳደር ግንኙነት ቦታዎች ናቸው። በዛሬ ዕለት የሰራተኛ ጉዳዮችና የህዝብ አገልግሎት ሚኒስትር እንጎር ኮሎንግ እንጎር በወጡት መግለጫ መመሪያው የሚመለከተው አነስተኛ የስራ አይነቶችን ነው ብለዋል። በዚህም መሰረት ዋና ስራ አስፈጻሚ ያልነው ዋና ጸሐፊና ጸሐፊ ማለት ነው በማለት የሚኒስትሩ መግለጫ ያተትና መመሪያውን አግባብ ደግሞ ሰፋ አድርጎ ሲያብራራ የህዝብ ግንኙነት ሰራተኞች የተባሉትም የእንግዳ ተቀባዮችና የጸሐፊዎች ረዳቶች እንደሆኑ ያብራራል። የተባበሩት መንግስታት ድርጅትና ከደቡብ ሱዳን መንግስት ጋር ስምምነት ያላቸው ድርጅቶች በዚህ መመሪያ አይካተቱም ይላል የሚኒስትርን ጎር መግለጫ። የደቡብ ሱዳን የውጭ ጉዳይ ሚኒስትር ማርያን ቤንጃሚን ከሰራተኛና የህዝብ አስተዳደር ሚኒስትር የተሰጠው መግለጫ በአግባቡ አልተጠቀሰም ብለዋል። የደቡብ ሱዳን መንግስት በሀገሪቱ መንግስታዊ ያልሆኑና የግል ድርጅቶች ውስጥ ተቀጥረው መስራት የሚችሉና የማይችሉ በየትኞቹ ስራዎች ማን መሰማራት እንደሚችል በግልጽ የሚያስረዳ ህግ በማርቀቅ ላይ እንደሆነ የውጭ ጉዳይ ሚኒስትሩ አስረድተዋል። ሌጅስሌሽን ስፔሲፋይ ጆብስ ፎር ናሽናልስ አንዳንድ የስራ ቦታዎችን ለዜጎች ክፍት የሚያደርጉ የቅጥር አሰራሮች አሉ። ዜጎች ላልሆኑ ሠራተኞች የተመደቡ ስራዎችም እንዲሁ፣ በሌሎች አገሮች አሰራር እንደሚታየው ሁሉ ዝርዝር አፈጻጸሙ ከድርጅቶቹ ጋር የምንወያይበት ይሆናል። የአውሮፓ ህብረት ኮሚሽን የሰብአዊ እርዳታ እንዲሁም የሲቪል አገልግሎቶች ዋና ስራ አስኪያጅ ሉዊ ደ ብራቨር በዚህ ህግ ትርጉም ምን አይነት የተባበሩት መንግስታት ድርጅት ያሳረፈውን ተጽዕኖ ይገልጻሉ። ለሀገሪው ሰራተኞችና የሥራ ገበያ ትኩረት ስጡ የሚል ነው። የሀገሪቱ ዜጎች በተፈለገው የሥራ ዘርፍ መስፈርቶችን ሲያሟሉ ቅድሚያ ይሰጣቸዋል የሚል ነው። ይሄ ለተወላጆቹ ቅድሚያ የመስጠት እንጂ በግዴታ ቀጠሯቸው የሚል እንዳልሆነ ይገባናል። በደቡብ ሱዳን የሚሰሩ መንግስታዊ ያልሆኑ ድርጅቶች የሀገሪቱ መንግስት የውጭ ሀገር ሠራተኞቻቸውን እንዲያባረሮ ያወጣው ሕግ የወቅቱን የሀገሪቱን ሁኔታ ያላገናዘበ ነው ሲሉ ስጋታቸውን ገልጸዋል። በተለይ በሀገሪቱ የሚካሄደውን የእርስ በርስ ጦርነት ሽሽት የተሰደዱ መሰረታዊ የምግብ እጥረት ገጥሟቸው ባለበት ወቅት መመሪያው የሰብአዊ እርዳታ አቅርቦት ሊያስተጓጉል ይችላል በማለት የተደቀነውን ፈተና በዝርዝር አስረድተዋል። የደቡብ ሱዳን የውጭ ጉዳይ ሚኒስትር እነዚህን ግንኙነቶች እንፈልጋቸዋለን። የምንኖረው ከዚህች ዓለም ውጭ ስላልሆነ የምንጥል ሀሳብ የለንም። ጎረቤቶች አሉን። አብረን እንሰራለን፣ እንተባበራለን። በሀገራችን ውስጥ የበርካታ ሀገር ዜጎች አሉ። እዚህ የመጡት የሰብአዊ እርዳታ ሊሰጡ ነው። በልማት ስራዎችም ተሰማርተዋል። በዚህም ሳይሳቀቁ እንዲኖሩ እንሻለን። በደቡብ ሱዳን ቁጥራቸው በውሌ የማይታወቅ ኢትዮጵያውያን፣ ኤርትራውያን፣ ዩጋንዳውያን እንዲሁም ኬንያውያን የሌሎች አገሮችም ጭምር በስራ ላይ ተሰማርተዋል። አድማጮች ወደ ሁለተኛው አጋማሽ በቀጥታ እንሸጋገራለን። አሁን አንድ ዘገባ አለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተናገሩትና ተንታኝ ደግሞ በጉዳዩ ላይ በሰጡት አስተያየት ላይ የተመረኮዘ ነው። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አናዶሉ ከተባለው የቱርክ የዜና አገልግሎት ጋር ቃለመጠይቅ አድርገዋል። እርሳቸውና የግብፁ ፕሬዚደንት አብዱል ፈታህ ኤልሲሲ ሁለቱ ሀገሮች መልካም ግንኙነት እንዲኖራቸው ለመጣር ቆርጠው የተነሱ መሆናቸውን አመልክተዋል። ኢትዮጵያ ከቱርክ ጋር ያላት ግንኙነት የላቀ እንደሆነም ጠቅላይ ሚኒስትሩ ገልጸዋል። ስለ ኤርትራ፣ ስለ ደቡብ ሱዳን ሰላምና ስለ ሶማሊያ ጉዳይም በቃለ መጠይቁ ተናግረዋል። አሁን ጡረታ ላይ የሚገኙት የግላቸውን ዓለም አቀፍ የማማከር ድርጅት የሚመሩት አምባሳደር ህርማን ከሆንም የግላቸውን አስተያየት በተነሱት ነጥቦች ላይ ሰጥተዋል። አዳነች ፍስሀዬ ያጠናቀረችው ዘገባል። የኢትዮጵያና የግብፅ ግንኙነት ለረጅም ጊዜ የዘለቀ እንደሆነ የገለጹት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መልካሙን ግንኙነታችንን ለማጠናከር እንፈልጋለን ብለዋል። ማንኛውም ኢትዮጵያን ከሩቅ ሆኖ በውክልና ለማናጋት የሚሞክር መንግሥት ሙባረክና ሞርሲ እንደከሸፈባቸው ሁሉ ይከሽፍበታል። በአሁኑ ወቅት ከግብፁ ፕሬዚደንት አልሲሲ ጋር በማደርገው ንግግር መሰረት ፕሬዚዳንቱ የኢትዮጵያና የግብፅ ግንኙነት እንዲጠናከር እንደሚሹ ለመገንዘብ ችያለሁ። እኔም መልካም ግንኙነት እንዲኖረን ለማድረግ ቁርጠኛ ነኝ። የጋራ ሀብታችን በሆነው ናይል ወይም አባይ ወንዝ ሁላችንም ተጠቃሚ መሆን አለብን ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አናዶሉ ለተባለው የቱርክ የዜና አገልግሎት ተናግረዋል። የቀድሞው አምባሳደር ሀርማን ኮን በበኩላቸው የሁለቱ ሀገሮች ግንኙነት መሻሻል መልካም እንደሆነ ገልጸው የኢትዮጵያ መንግስት ካለ ዓለም አቀፍ ማህበረሰብ ትብብር ታላቁን የህዳሴ ግድብ ለመገንባት እንደማይችል የተገነዘበ ይመስላል ይላሉ። መልካም አቅጣጫ የያዘ ይመስለኛል። የኢትዮጵያ መንግሥት ከዓለም አቀፉ ማኅበረሰብ ትብብር ታላቁን የህዳሴ ግድብ ለመገንባት እንደማይችል የተገነዘበ ይመስለኛል። የግብፅ መንግሥት ሙሉ ትብብር ካላገኘም ዓለም አቀፍ ማኅበረሰብ የገንዘብ ማቅረብም ሆነ ሌላ እርዳታ አያደርግም። ለኢኮኖሚያቸው ወሳኝ የሆነው የውሃ ፍሰት መሰናከል የለበትምና። ኢትዮጵያ ታላቁን የህዳሴ ግድብ በሀገሪቱ ሕዝብና መንግሥት ወጪ ለመገንባት የወሰነች መሆኗ ይታወቃል። አምባሳደር ኮን ግን የሚችሉት አይመስለኝም ይላሉ። ይህን ለማድረግ የሚችሉ አይመስለኝም። ግድቡን ለመገንባት የሚያስፈልገው ገንዘብ ከፍተኛ በመሆኑ መላውን የሀገሪቱን ብሔራዊ ገቢ እዚያ ላይ መዋል ይሆናል ስለሆነም ዓለም አቀፍ ድጋፍ ያስፈልጋቸዋል ማለት ነው። ካለ ግብፅ ትብብርም ሊያገኙት አይችሉም። የኤርትራው ፕሬዝደንት ኢሳያስ አፈወርቂ በቅርቡ ግብፅን መጎብኘታቸውን በሚመለከት አናዶሉ የዜና አገልግሎት ላነሳው ጥያቄ ጠቅላይ ሚኒስትር ኃይለ ማርያም ሲመልሱ ግብፅና ኤርትራ ሁለት ራሳቸውን የቻሉ ነጻ ሀገሮች እንደመሆናቸው መጠን ግንኙነት አላቸው። የማንፈቅደውና የማንቀበለው ነገር ቢኖር ግብፅ ኤርትራ ያሉትን የአማጽያን ቡድኖችን የአካባቢውን ጸጥታ እንዲያናጉ ከረዳች ነው ሲሉ አስገንዝበዋል። በተረፈ ግን ሀገሮች ግንኙነታቸውን የመስረት ጉዳይ የራሳቸው ፈንታ ነው። ለምሳሌ ሱዳንን ብንወስድ የኢትዮጵያም የኤርትራም ወዳጅ ሀገር ናት ሲሉ ጠቅላይ ሚኒስትሩ አክለውበታል። ግብፅ የኤርትራን ፕሬዝደንት የጋበዘችው ከኢትዮጵያ ጋር ከተነጋገረች በኋላ መሆኑ ራሱ ሁለቱን ሀገሮች ለማስታረቅ ጥረት የማድረግ እቅድ ይኖራት ይሆን የሚል ጥያቄ ማስነሳቱን አስመልክቶ ሄርማን ኮን ከሆነ እሰዮ ብለዋል። ከሆነ በጣም ጥሩ ነገር ነው። በኢትዮጵያና በኤርትራ መካከል ያለው ውጥረት ትርጉም የሌለው ነገር ነው። ለአስራ አምስት ዓመታት ያህል ዘልቋል። ሁለቱ አገሮች ተባብረው የጋራ ገበያ እንዲኖራቸው ያስፈልጋል። አንደኛው ድንበሩ ሳይቀየስ ለንግግር አልቀርብም ማለቱ ሌላው ደግሞ ከመነጋገር በፊት ድንበሩ እንዲቀየስ አለመፈለጉ ፈጽሞ ትርጉም የሌለው ነገር ነው። በሁለቱም ድንበሮች አካባቢም ብዙ ሰዎች እየተጎዱ ነው። ስለሆነም መታረቅ አለባቸው። ኤርትራ በብዙ አቅጣጫ ተገላ የምትገኝ ሀገር እንደመሆኗ መጠን ግብፅ የኤርትራውን ፕሬዚደንት ለንግግር የጋበዘችበት ምክንያት ምን ሊሆን እንደሚችል ሄርማን ኮን ያብራራሉ። ግብፅ ምንጊዜም ቢሆን በዚያ አካባቢ በተለይም በአፍሪካ ቀንድ ሰላም እንዲወርድ ለማድረግ ስትጥር ቆይታለች። የሶማሊያን ሕዝብ ለመርዳት ሐኪሞችንና ሌሎች ሰዎችን ሲልኩ ቆይተዋል። ኢትዮጵያንና ኤርትራንም ረድተዋል። ፕሬዝደንት ኢሳይያስም እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም የተጣለባቸው ማዕቀብ እንዲነሳ የሚፈልጉ ይመስለኛል። ማዕቀቦቹ የሚያስፈልጉበት ጊዜ ያበቃ ይመስለናል። ድሮም ቢሆን ማዕቀቦች መጣል አልነበረባቸውም። ምክንያቱም በኤርትራ ላይ ቂም በቀል ባላት ዩናይትድ ስቴትስ ነበር የተጣሉት። አሁኑኑ መነሳት ይኖርባቸዋል። ስለሆነም በኤርትራ ላይ የተጣሉት ማዕቀቦች እንዲነሱ ጥረት ለማድረግ ተገቢ የሚሆኑት ፕሬዚደንት አልሲሲ ናቸው። በኤርትራ ላይ የሚነሱት ክሶች የዲሞክራሲ ጉድለትንና የሰብአዊ መብት አለመከበርንም እንደሚያካትቱ የሚታወቅ ነው። አምባሳደር ከሆን ግን ማዕቀቡ የተጣለው በእነዚህ ነጥቦች ምክንያት አይደለም ይላሉ። ማዕቀቦቹ የተጣሉት በሰብአዊ መብት አለመከበር ምክንያት አይደለም፣ ኤርትራ አልሸባብን ትረዳለች በሚል ነበር። ማዕቀቦቹ የተጣሉት ኤርትራ አልሸባብን ትረዳ ነበር፣ አሁን ግን እየረዳች አይደለም። የተባበሩት መንግሥታት ድርጅት በሰብአዊ መብት አለመከበር ምክንያት ማዕቀብ የሚጥል ከሆነ በሰባ አምስት አገሮች ላይ ማዕቀቦች በጣለ ነበር። አምባሳደር ከሆን ቱርክ ከኢትዮጵያና ከሌሎች የአፍሪቃ አገሮች ጋር ስላላት ግንኙነትም አስተያየት ሰጥተዋል። ቱርክ በመላ አፍሪቃ በመዋለ ነዋይ ፍሰትና በኢኮኖሚ ረገድ ቦታ ለማግኘት ከፍተኛ ጥረት እያደረገች ነው። በናይጄሪያ፣ በደቡብ አፍሪካ በዛምቢያ ይታያሉ። ይህም በጣም ጥሩ ይመስለኛል፣ ምክንያቱም ቱርክ ዘመናዊ የሆነ የኢንዱስትሪ መሠረት ያላት ዘመናዊ ሀገር ናት። ከቻይና ከዩናይትድ ስቴትስና ከአውሮፓ ሕብረት ጋር ለመወዳደር እየሞከሩ ነው። የቱርክ በአፍሪካ ሕልውና በተበራከተ ቁጥር በአፍሪካ የበለጠ የኢኮኖሚ ልማት ይኖራል። ሄርማን ኮሆን የደቡብ ሱዳን የሰላም ንግግር እስካሁን ባለው ጊዜ ለምን ጥሩ ውጤት እንዳልታየበት ሲያብራሩ፣ ሁለቱም ወገኖች ለሀገሪቱ ሕዝብ ደንታ ስለሌላቸው ነው ብለዋል። የሰላሙ ንግግር ብዙም ያልተንቀሳቀሰው ሁለቱም ወገኖች ስለ ደቡብ ሱዳን ሕዝብ ጥቅም ደንታ ስለሌላቸው ነው። እነሱ የሚፈልጉት ከነዳጅ ዘይት የሚገኘውን ገንዘብ መዝረፍ ነው። ለዘጠኝ ዓመታት ያህል ሥልጣን ላይ ቆይተዋል። ሆኖም ለደቡብ ሱዳን ሕዝብ ያደረጉት ምንም ነገር የለም። ነዳጅ ዘይትን ወደ ውጭ በመላክ ከሚገኘው ገንዘብ ለሀገሪቱ ያደረጉት ነገር የለም ከመዝረፍ በስተቀር። ከቦታቸው መነሳት ይኖርባቸዋል። ደቡብ ሱዳን ቢያንስ ለአምስት ዓመታት ያህል በተባበሩት መንግሥታት ድርጅት ቁጥጥር ስር መቆየት ይኖርባታል። ተቋማት ተመስርተው ለሀገሪቱ ሕዝብ የሚያስፈልገው ነገር እንዲሰራ የአልሸባብ መሪ መገደል በአልሸባብና በሶማሊያ ላይ ሊኖረው ስለሚችለው አንድምታም አምባሳደር ከሆን ተናግረዋል። አልሸባብ ኖ ሎንገር ኮንትሮልስ ማች ቴሪቶሪ ኢን ሶማሊያ አልሻባብ በአሁኑ ወቅት ሶማሊያ ውስጥ ብዙም ግዛቶችን አይቆጣጠርም። በአፍሪካ ኅብረት ኃይሎች እየተገፋ ነው። የተወሰነ አነስተኛ ግዛትን ነው የሚቆጣጠረው። የሞተው የድርጅቱ መሪ ምኞት ያዘነበለው ዓለም አቀፍ ዝናን በማግኘትና በሌሎች አገሮች አሸባሪ ድርጊት መፈጸም ላይ ነው የነበረው። እሱ በተወገደበት በአሁኑ ወቅት ታዲያ ከተቀረው የአልሻባብ ቡድን ጋር ተነጋግሮ ምህረት በማድረግ ወደ ቀድሞ እስላማዊ ችሎት የሚመለስበት ሁኔታ መፍጠር ይቻላል። አምባሳደር ከሆን በመጨረሻም የአፍሪካ ኅብረት ዲፕሎማሲያዊ ጥረት የሚያደርግበት አመቺ ጊዜ እንደሆነ በማስገንዘብ አልሸባብ አሸባሪ ተግባሩን ትቶ ወደ ሰላማዊ ኑሮ እንዲመለስ ጥረት ማድረግ አለበት ሲሉ መክረዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ዝግጅት ነው። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ43 ደቂቃ ሆኗል። ተከታዩ የዲሞክራሲ በተግባር ዝግጅት ወደ ዩናይትድ ኪንግደም የዛሬ ሁኔታ ይወስደናል። የስኮትላንድ ሕዝብ በነገው ዕለት በብሪታንያ ታሪክ ታላቁ በተባለው የመገንጠልና በአንድነት የመዝለቅ ውሳኔ ሕዝብ ላይ ድምፁን ይሰጣል። ነፃነትን በሚደግፉና በሚቃወሙ መካከል ያለው ልዩነት እጅግ በተቀራረበበት በአሁኑ ወቅት እስካሁን ውሳኔ ላይ ያልደረሱ ድምፅ ሰጪዎችን ለማግባባት ዘመቻው ተፋፍመዋል። በዚህ ወቅታዊ ርዕስ ላይ ሰሎሞን ክፍሌ ለንደን የሚኖሩ አንድ ኢትዮጵያዊ ባለሙያ አነጋግሯል። ወደ ዝግጅቱን ዝለቅ። እንግዳችን ወንድሙ መኮንን በባኪንግሃም ዩኒቨርሲቲ የሂሳብና ገንዘብ አያያዝ መምህር ናቸው። እንደ ለንደን ነዋሪነታቸው የዚህ የስኮትላንድ ሕዝበ ውሳኔ ጉዳይ ከበረታና በተለይም ሬፈረንደሙ ሊካሄድ እንደሚችል ስምምነት ከተደረሰ ከሁለት ዓመታት ወዲህ ጀምሮ በቅርብ ይከታተላሉ። ከዘጠኝ ወራት በፊት ዘ ፋይናንሽል ታይምስ የተሰኘው ዕውቁ የእንግሊዝ ጋዜጣ ባካሄደው የሕዝብ አስተያየት መለኪያ ጥናት መሠረት የአመት ገቢያቸው በአማካይ ከ23 ሺህ ዶላር ያነሰ የሆነ ሰዎች 40 በመቶ ያህሉ የስኮትላንድን ከብሪታንያ ተገንጥሎ ነፃ ሀገር መሆን እንደሚደግፉ አሳይቷል። ነፃ ከሆነን ቀረጥ ክፍያንና ማኅበራዊ ዋስትናዎችን ራሷ ስኮትላንድ መወሰን ትችላለች፣ የሕዝቦቿ ፍላጎት ይከበራሉ ብለው ያምናሉ፣ መገንጠሉን የሚደግፉት ወገኖች። ተቃዋሚዎቹ ደግሞ ሁለቱም ወገኖች ዘላቂ ጥቅም የሚኖራቸው ላለፉት ሶስት መቶ ዓመታት እንደታየው አብረው ሲኖሩ ነው ባዮች ናቸው። የቀድሞው የብሪታንያ ጠቅላይ ሚኒስትር ጎርደን ብራውን በነገው ዕለት በስኮትላንድ የሚደረገውን ሕዝበ ውሳኔ አስመልክቶ ዛሬ ጠዋት በከፍተኛ ስሜት ለስኮትላንድ ሕዝብ ተማጽኖ አቅርበዋል። እንዲህ ነበር ያሉት። ባጭሩ ስለ ነገው ረፈረንደም አይደለም፣ ወይም ስኮትላንድ አንድ ሌላ ተጨማሪ አዲስ አገር ስለመሆኑ አይደለም። ትላንት ዛሬና ነገ እኛ አንድ ሕዝብ ስለ መሆናችን ነው ነበር ያሉት። ባጭሩ በአብረን እንቆይ ተማጽኗቸው ጎርደን ብራውን። እስቲ ንግግራቸውን አድምጠውት ከሆነ የእርሶን አስተያየት ቢያጋሩን፣ አመሰግናለሁ። አዎ፣ በእርግጥ በደንብ አዳምጫዋለሁ። አነጋገራቸው በጣም ልብ የሚነካ ነው። በደንብ አብሮ የኖሩበትን ለሶስት መቶ እንዲያውም ሶስት መቶ ሰባት አመታቸው አለፈ። የሁለቱ አገሮች ነገስታት አንድ ንጉሥ የሆኑበት ነው። ታሪኩ በጣም በጣም አስገራሚ የሆነ ታሪክ አላቸው ሁለቱም። የሚገርመው ግን ከሺ ሰባት መቶ ሰባትም በፊት ከሺ ስድስት መቶ ሶስት ጀምሮ ሁለት ዘውድ ይኑር እንጂ አንድ ንጉሥ ጭንቅላት ላይ የሚቀመጥ ዘውድ ነበር ለአንድ መቶ አመት ያክል እና ይህ ከሺ ሰባት መቶ ሰባት አመት ጀምሮ ተዋህደው አንድ ላይ በመሆናቸው ብሪቲሽ ወይም ደግሞ ዩናይትድ ኪንግደም ከሆኑ በኋላ ብሪቲሽ የሚባል አይደንቲቲ ፈጥረዋል እና በዚያ ብሪቲሽ አይደንቲቲ ሁለቱም የሚኮሩበት ነው እና ጎርደን ብራውን ይህንን ነገር እነዚህን ስኮቲሽ ናሽናሊስት ፓርቲ ወይም ደግሞ ብሔርተኞቹ በነገራችን ላይ እኔ ስኮትላንድ ለሰባት አመት ነው የኖርኩት ስኮትላንድም በደንብ አውቀዋለው የስተርሊንግ ዩኒቨርሲቲ ተማሪ ነበርኩኝ እዛ ነው ሁለቱንም የድረ መረቃ ደረጃ ሁለቱንም ደረጃ ዲግሪዎችን የሰራሁት እዚያ ነው እና በደንብ አውቀዋለሁ እና ናሽናሊስት ፓርቲ በዘጠናዎቹ ውስጥ እንደ መሳቂያ እንደ ዲሞክራሲያዊ ነጻነት ማሳያ ነበሩ ሁል ጊዜ ሰው ዘጠና ከመቶ ህዝብ ወይ ለኮንሰርቫቲቭ ነው ወይንም ደግሞ ለሌበር ነበረ ድምፁን የሚሰጠው። እነዚህ ሁሌ ውርዳ እንደወጡ ነው። አሁን ነው እንደዚያ አንትን ያሉት እንደዚህ በጣም የጠነከሩት። ስለዚህ ጎርደን ብራሃውን የሚያስከትለውን ችግር ያውቃሉ። የሚያስከትለውን የኢኮኖሚ ጉዳት በጣም በጣም ያውቁታል። የስነ ልቦናው ጉዳት፣ ብሪቲሽነቱ መቅረቱ ይህንንም ያውቁታል። ብሪቲሽ ፓውንድ እንዴት ጠንካራ እንደሆነ መቼም አለም ያውቀዋል። የጋራ መከላከያ አላቸው። ያ በጣም ሀይለኛ ነው። አሁን ስኮትላንድ አይኖራትም። ስኮትላንድ እርግጥ በጦርነት የሚያሰጋት አለ ማለት አይደለም። ጎረቤቷ እንግሊዝ ግን ልዕል ሀያልነቷ ብዙም አይቀንስም። ለምን ብትሉኝ ስኮትላንድ ውስጥ ያለው ከስድስት ሚሊየን በታች ነው፣ እዚህ ያለው ግን ወደ ሰባ ሚሊየን ነው። ስለዚህ ትልቅ አገር ናት። እዚህ ያለችው ትልቅ ህዝብ አላት። የጋራ ኩባንያዎች አሏቸው። ሮያል ባንክ ለምሳሌ ብንወስድ፣ አብዛኞቹ ባለቤቶቹ እንግሊዞች ናቸው። ወልደው ተዋልደዋል። እነዚህ ሰዎች በደም ተቀላቅለዋል። ስኮቲሽ የሚባል ባህል እንጂ ዘር የለም። ማንም ይሄድና እዛ የሚኖር እዛ ከተወለደ ስኮቲሽ ይባላል። እንግሊዝ ሀገር ከተወልደው ካደገ እንግሊሽ እንግሊሽ ነው የሚባለው። ሶስት መቶ አመት ይሄ ውህደቱ በዚያን ጊዜ ደም ይፈስ የነበረውን ያመከነ ነው። አንዲት ደም ከዚያ ወዲህ በሁለቱ አገር መሀል ጠብ አላለችም። ሰላም ነው የሰፈነው በውህደቱ ምክንያት። ሁለት የዓለም ጦርነቶችን እንኳን እንዲያው አብረው ተዋግተው አሸንፈዋል። አብረው በልጽገዋል። አብረው ስንት ስንት ያገኙት ነገር አለ እና በጣም በጣም ስኮትላንድ ትጎዳለች። በጣም ስኮትላንድ ነው ከእንግሊዝ ይበልጥ ስኮትላንድ ነው የሚጎዳው። እንደዚህ ይህንን ነው የማየው። ያንን አይተው ነው ጠቅላይ ሚኒስትሩ እንደዚያ የተናገሩት። መቼም ብዙ ጊዜ የመገንጠልና ነጻነት ጥያቄዎች የሚነሱት ከአስተዳደር ጭቆና ጋር በተያያዘ ጥያቄ ነው። ስኮትላንድ እርስዎን እስከሚያውቁት የደረሰባት ጭቆናዎች አሉ? ለመገንጠል የሚያበቃ ምንም እንዲያው ይሄን ያህል ጭቆና የሚባል ነገር የለም። ስኮትላንድ በጣም ነጻ አገር ናት። የሚገርማችሁ ነገር ስኮትላንድ የራሷ የሆነ ፓርላማ እንኳ አሁን አላት። የራሷ የሆነ ሶስት የባንኮች የራሳቸውን ከረንሲ አትመው በነፃ ነው የሚዘዋወረው። የሚገርመው ትምህርት ቤት የራሷ ሌላ፣ እንግሊዝ ሀገር ሶስት አመት ሲሆን እዚያ አራት አመት ነው። ለምሳሌ ቢኤ ወይም ቢኤስሲ ለማግኘት የራሷ ስኮትላንድ ህግ አላት። የራሷ የአካውንቲንግ ሲስተም አላት። የራሱ ህዝብ እንደፈለገ ራሱን የሚያስተዳድርበት ሁኔታ ነው ያለው። እንግሊዞች ወደ ስኮትላንድ ቢሄዱ በንክ በስኮትላንድ ህግ ነው የሚተዳደሩት። እናንተም ጋር እንደዚህ ያለ ነገር ይመስለኛል። አሜሪካ ከስቴት ስቴት የየራሳቸው የሆነ አንዳንድ ነገሮች አሏቸው። ስኮትላንድ በጣም በጣም ነፃ አገር ናት። ነፃ ለመሆኗ የምታዩት ለመገንጠል እንኳን ብትነስ ስትነሳ በፍቅር ብቻ ተው ይሄ ነገር አያዋጣም ነው እንጂ የሚሏቸው ነፍጥ የሚያነሳባቸውም የለም። ምን የሚልም የለም። የራሳቸውን እድል በራሳቸው ነው የሚወስኑት። ከዚህ በፊትም ተደርጓል ይሄ ነገር በነገራችን ላይ ከዚህ በፊትም አንዳንድ የተወሰኑ ብሄርተኞች ተነስተው ህዝቡ ዞር በሉ ነው ያላቸው። አሁን እንግዲህ እንደገና ተጠናክሮ መጥቶ ነው ብሔርተኝነቱ የመጣው። ይሄ ራሳችንን እንችላለን የራሳችን የሆነ ስኮትሽ የሆነ አይደንቲቲ እናበጃለን፣ ያ ነው ይሄንን ሁሉ ችግር የሚያመጣው። ያ ደግሞ አይተናል። ታላቋ ሶቪየት ሕብረት ስትገነጣጠል ወደ ትንንሽ ሀገሮች ሲገነጣጠሉ የሆኑት የሌላው ሰለባ መሆን ነው እንጂ ምንም ለ ለህዝቡ ለዩክሬንም ይሁን ለካዛክስታንም ይሁን ለማንም ያለፈለት ነገር የለም። ብቻ ትንንሽ ሆኖ መጠቃስ ነው። ግን አንድ ላይ መሆን በጣም በጣም በጣም ለስኮትሾች ከእንግሊዞች የበለጠ ለስኮትሾች በጣም አደገኛ ነው። ነጻ ትምህርት አለ እዚህም እዚያም። ያ ከመሀል የሚደጎም ነው። ድጎማ በድጎማ የሚሆን ነው። ነጻ ሕክምና ነው ያለው እያንዳንዱ ብሪቲሽ ውስጥ ያለው። እስኮትላንድ ያንን በራሷ ማድረግ አትችልም። እንግላንድን ብትወስዱ፣ ለንደንም ብትወስዱ ብዙ ህዝብ አላት። ብዙ ህዝብ ስላላት ብዙ ታክስ ትሰበስባለች። እሱም ብቻ አይደለም። ለንደን የዓለም የፋይናንስ ዋና ከተማ ነው። ከነዚያ ሁሉ የሚገኝ ታክስ ብርተንን ጠቅላላ ነው። ደግሞ እንትን የሚለው ስኮትላንድ ምንም ያላት ነገር ምናልባት ዘይት አላት እዛ ላይ እሱንም ቢሆን የሚያስተዳድሩት በብዛት እንግሊዞች ናቸው። ምንም ምንም ምንም ምንም ምንም በጣም ክፉ አጋጣሚ ነው። እንትን የሚላል ዞር ብሎ አያያቸውም። ብሪቲሾች ብሪቲሽ ስላችሁ እንግዲህ ዌልሽ፣ ኢንግሊሽ እና ኖርዘርን አይርላንድ ናቸው እነዚህ ሶስቱ። ከዚህ በኋላ ወንድማችን እህታችን ተጎዳች ብለው ዞር ብለው የሚያዩበት የለም። የራሳቸውን እድል ነው እንደፈለጉት ነው እዛው የሚሆኑት። ከታዲያ በጥቅም ይሄ ጥቅሙ ሁሉ ውስጥ ሲል ራሷ ስኮትላንድ ውስጥ ትልቅ አለመረጋጋት ሊመጣ ይችላል የፖለቲካ አለመረጋጋት፣ የሰላም አለመረጋጋት፣ እዛ ውስጥ ብዙ ችግር ሊፈጠርባቸው ይችላል። እንግዲህ ይሄ ነው ያለው ለማለት የምችለው። አቶ ወንድሙ መኮንን በባኪንግሃም ዩኒቨርሲቲ የሂሳብና ገንዘብ አያያዝ መምህር ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ በጣም። የምሽቱ የመጨረሻ ፕሮግራም ሴቶችና ቤተሰብ ካንቺዋ ያመልጥም ቆንጂት። የሴቶችና የቤተሰብ ጉዳይ ካይሮ ላይ የተካሄደው ዓለም አቀፉ የሥነ ሕዝብ እድገት ጉባኤ ዘንድሮ 20 ዓመት ደፍኗል። ብዙዎች ታዲያ የዚያ ጉባኤ ዋና ዋና ክንዋኔዎች ከሆኑት ውስጥ አንዱ የሴቶች መብቶች መከበርና ለውሳኔ ሰጭነት መብቃት እንዳለባቸው የተሰመረበት ጉባኤ መሆኑ ነው ይላሉ። የአሜሪካ ድምፁ ጆዲ ካፖ ያጠናቀረው ዘገባ አለ። ቆንጂት ለቤተሰብ ፕሮግራም ይዘዋለች እንደ አውሮፓውያን አቆጣጠር በ1994 መስከረም ወር ላይ ካይሮ ውስጥ የተካሄደው የስነ ህዝብና የልማት ዓለም አቀፍ ጉባኤ ሴቶችና ወንዶች እንደ ግለሰብ ላሏቸው ችግሮች መፍትሄ ማበጀት ላይ ያተኮረ እንደነበረ የተባበሩት መንግስታት የስነ ህዝብ ድርጅት ያስታውሳል። ለዚህም አካሄድ ዋናው ቁልፍ ሴቶችን ለውሳኔ ሰጪነት ማብቃትና የትምህርት፣ የጤና አገልግሎት፣ የሙያ ስልጠናና የስራ እድልን በማስፋፋት አማራጮቻቸውን ማበርከት የሚለው እንደነበረ ተናግረዋል። በወቅቱ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባል የነበሩት የውጭ ጉዳይ ሚኒስትር ጆን ኬሪ የካይሮ ጉባኤ ልዑክ ነበሩ። ሉካኒዤ ካይሮ በሄድኩ ጊዜ አስታውሳለሁ። የቤተሰብ ምጣኔ፣ የጾታዊና ስነ ተዋልዶ ጤና እንዲሁም የስነ ተዋልዶ መብቶችን በተመለከተ ዝምታ የሰፈነበት ጊዜ ነበር። ብዙዎች በጣም ፍርሃት ላይ የነበሩበት ጊዜ ነው። ሁኔታዎችን መቀየር እንችላለን ብሎ ማሰብ ቀርቶ በሴቶች ውሳኔ ሰጪነት በአንድ በኩል፣ በሌላ በኩል ደግሞ የሴቶች መብቶችና ልማት መካከል ስላለው ግንኙነት መናገር የሚፈራበት ጊዜ ነበር። ከ1994 ዓ ም ወዲህ ቁጥራቸው 180 የሚደርስ መንግስታት በገቧቸው የተግባር ቃሎች ምክንያት አቅጣጫዎችን መቀየር ተችሏል ብለዋል የውጭ ጉዳይ ሚኒስትር ኬሪ። ሁሉን ነገር አጠናቀና ከናውነናል ማለት አይደለም፣ ያን ሁላችንም እናውቃለን። መወሰድ ያለባቸው እርምጃዎች ላይ በእንቢተኝነት የሚጋፉ ቦታዎች አሉ። እምቢኝ ለዘመናዊነት ብለው መክተው ያሉም አሉ። ይህ ደግሞ ለሴቶች መብቶች ከበሬታ ጉዳይ ብቻ ሳይሆን ለሰዎች ሊከፈቱ የሚገቡ ድሎችን ሊሰጣቸው የሚገባውን ክብር ሊያገኙ የሚገባውን የኑሮ አማራጮች በተመለከተ የምናየው ነገር ነው። ያም ሆኖ የብዙ ሰዎች ሕይወት እየተቀየረ ነው ከምን ጊዜው የሚበልጥ እድሎችም እየተከፈቱ ናቸው ብለዋል። የውጭ ጉዳይ ሚኒስትር ኬሪ በዩናይትድ ስቴትስ የሰላም ተቋም ባደረጉት ንግግር ከህዝቡ ግማሹን ችላ ብሎ ሊያድግ የሚችል ሀገር የለም ሲሉ አስረድተዋል። ሴቶችና ልጃገረዶች ልጅ መውለድ ይፈልጉ እንደሆነ ደግሞ የሚወልዱበትን ጊዜ ራሳቸው ሲወስኑ ምን ያህል ልዩነት እንደሚያመጣ ከካቡል እስከ ኪንሻሳ ደግሞም እስከ ኳላላምፑር በዐይኔ ያየሁት ነገር ነው። ያን የመወሰን አቅም ሲኖራቸው ሲማሩና ለሕብረተሰባቸው ብልጽግና መረጋጋትና ጥንካሬ አስተዋጽኦ ለማድረግ ሲበቁ ማለት ነው። ሀገሮች አሉ። የውጭ ጉዳይ ሚኒስትሩ በሴቶችም ይሁን በወንዶች ላይ የሚፈጸም አድሎን፣ ጥቃትንና የሰብአዊ መብቶች ረገጣን ምንም አይነት ትዕግስት አድርገው ሊመለከቱ አይገባም። ጥቃት በሀያ አንደኛው ምዕት ዓመት ቦታ የለውም። አለቀ በቃ እኛም ጥቃትን ለማስቆም የተቻለንን ሁሉ ማድረጋችንን እንቀጥላለን። ኤች አይቪ ኤድስን መከላከል ለማናቸውም የልማት ዕቅድ አካል መሆን አለበት። የቤተሰብ ምጣኔም በዚህ የመከላከል ጥረት ውስጥ መካተት አለበት ሲሉም ጃን ኬሪ አክለው አስገንዝበዋል። እጅጉን እየገዘፈ በመምጣት ላይ ላለው ለወጣቱ ክፍል የኢኮኖሚ እድሎች ሊፈጠሩለት ይገባል ያሉት የውጭ ጉዳይ ሚኒስትሩ በአሁኑ ጊዜ በበርካታ ሀገሮች የሚበዛው ሕዝብ ከ30 ዓመት ባነሰ የዕድሜ ክልል ውስጥ የሚገኝ መሆኑን ጠቅሰዋል። አድማጮች፣ ከመሰነባበታችን በፊት አንድ የፕሮግራም ማሳሰቢያ አለን። አይሲል ወይም ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን ሰሞኑ እየወሰደ ያለው አክራሪ እርምጃ ስለ እስልምና ሃይማኖት ህግጋት ጥያቄ አጭርቦታል። አይሲል ወይም አይሲስ፣ አልሻባብ አልቃይዳ፣ ቦኮ ሐራምና ሌሎችም ዓለም ላይ ስለጋረጡት ስጋት የሃይማኖት አዋቂዎች ምን ይላሉ? የእስልምና ሃይማኖት መሪዎች ጥያቄዎቻችሁን እንዲመልሱ ጋብዘናል። እስከ ነገ ሐሙስ በስልክ ቁጥር 202205447 የውስጥ መስመር 14 ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ጥያቄዎቻችሁን አድርሱን። የተከበራችሁ አድማጮች ዝግጅቶቻችን ወደ መጠናቀቁ ናቸው። እያስተናገድናችሁ ሰሎሞን አባትና ቆንጂት ታየነን። በዚህ በአስቴር አወቀ ዜማ ወደ ትግርኛ ቋንቋ ስርጭት እናሻግራችሁ። ደና ደሩ በእኛ በኩል